የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ሰላም፣ እንደምናመሻችው የጋቢና ቪኦኤ አድማጮች፣ የእሁድ ምሽት ታህሳስ 10 2014 ዓ.ም ም ዝግጅታችን ከአሜሪካ ድምፅ ራዲዮ ጀምሯል። በመስተንግዶ አብሬያችሁ የማመሸው እኔ ስመኝሽ የቆየነኝ፣ በቅንብሩ ደግሞ ኤልያስ አስማረ አብሮኛል። ለዛሬ ምሽት ከዚህ ቀደም በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሚ ብትሰሟቸው ብለን የመራረጥናቸው መሰናዶዎች አዘጋጅተናል። አብራችሁን ቆዩ። የማህበራዊ ሚዲያ ትስስር አገልግሎቶች በማወቅም ይሁን ባለማወቅ የሀሰተኛ መረጃዎች፣ የጥላቻ ንግግሮችና ማህበረሰብን እርስ በርስ የሚያጋጩ ትርክቶች ማሰራጫ ሆነዋል ስትል መቀመጫውን በዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ ያደረገው ሲቢኤስ የአሜሪካ ቴሌቪዥን ጣቢያ የምትሰራው ትውልደ ኢትዮጵያዊት ጋዜጠኛ ሄርሜላ አረጋዊ ለአሜሪካ ድምፅ ተናግራለች። ከአስር ዓመታት በላይ አልጃዚራን ጨምሮ በተለያዩ ዓለም አቀፍ የሚዲያ ተቋማት በጋ ነት ያገለገለችው ሄርሜላ የማህበራዊ ሚዲያ ተቋማት ለእርስ በርስ ግጭት ምክንያት እንዳይሆኑ በሚሰሩባቸው ሀገሮች ያለውን ነባራዊ ሁኔታ መረዳት የሚያስችላቸውን ብዝሀነት እንደሚያስፈልጋቸውም ተናግራለች። ከሄርሜላ ጋር ያደረግኩት ቆይታ ቀጥሎ ይቀርባል። ሄርሜላ፣ አረጋዊ ለቃለ ምልልሱ ፈቃደኛ ስለሆንሽ በአሜሪካ ድምጽ አድማጮች ስም አመሰግናለሁ። በቀጥታ ወደ ጥያቄ ልግባና የተለያዩ የፖለቲካ ተንታኞች በኢትዮጵያ ለአንድ ዓመት የዘለቀው ጦርነት በማህበራዊ ሚዲያዎች ላይ የሚካሄድ ጦርነትንም እንደሚያካትት ይገልጻሉ። ይህ የመረጃ ጦርነት ዓለም አቀፉ ማህበረሰብ በኢትዮጵያ ላይ ለያዘው አቋም ምን ያክል አስተዋጽኦ እያደረገ ነው? ነገሮችን ያገለባበጣቸው ይመስለኛል። ጋዜጠኝነትና ሚዲያ በተለይ እንደ ዩናይትድ ስቴትስ ባሉ ሀገሮች የውጭ ጉዳይ ፖሊሲያቸውን ምን ያህል እንደሚመሩ ስናይ የሚወጡ ዘገባዎች ትክክለኛ መሆን ምን ያህል መሰረታዊ መሆኑን እናየዋለን። የሀገር ውስጥ ጉዳይ ሲሆን ሰዎች ይነጋገሩበታል፣ ተቃውሟቸውን ይገልጻሉ፣ የውስጥ ክርክር ይኖራል። ስለ ሌላ ሀገር ሲሆን ግን የአሜሪካ ሕዝብ ለጉዳዩ ትኩረት ሰጥቶ ግፊት ካላደረገ በስተቀር የውጭ ጉዳይ ሚኒስቴር ብቻውን ነው ውሳኔዎች የሚያሳልፈው። ከትውልደ ኢትዮጵያውያን ማህበረሰብ ውጭ ያለው ሰው ስለ ሁኔታው እንዲረዳ፣ ትክክለኛውን ትርክት እንዲያገኝ ማድረግ ያስፈልጋል። ስለዚህ በግጭት ወቅት የሚወጡ ትርክቶች የውጭ ፖሊሲዎችን የመምራት አቅም አላቸው። ለዚያ ነው ኖ ሞር የሚለው እንቅስቃሴና የሕዝቡ ተሳትፎ በአስፈላጊ ሰዓት የተጀመረ ስልታዊ እርምጃ የሆነው። ቢያንስ የአሜሪካ የውጭ ፖሊሲ አርቃቂዎች በአፍሪካ ቀንድ ላይ የከረረ አቋም እንዳይይዙ እይታውን ያስተካክላል። ከሚዲያ ውጭ በተለያዩ የውጭ አገር ተቋማት የሚካሄዱ የአንድ ወገን አመለካከት ያላቸውን ሰዎች ብቻ ያካተቱ ስብሰባዎችና ውይይቶች በሁሉም ወገኖች ያሉ ድምጾች እንዲሰሙ አለማድረጋቸው ምናልባት በዚህ ላይ ተጽዕኖ አድርጓል ትያለሽ? አዎ፣ ይሄ ትርክትን የመቆጣጠር ጦርነት ከሚዲያ ተቋማቱም ያለፈ ነው። በዚህ መጠን ነገሮች ጥሩ ያልሆኑት ለመጀመሪያ ጊዜ ነው ብዬ አስብ ነበር ነገር ግን ከሌሎች ተመሳሳይ ሁኔታ ውስጥ ካለፉ እንደ ሶሪያ እና ሊቢያ ያሉ ሀገሮች ጋር ቅርብ የሆኑ ሰዎች ጋር ስነጋገር ያኔም ተመሳሳይ ነገር ነበር። የተሳሳተ የውጭ ጉዳይ ፖሊሲ ሲኖር የመጀመሪያ ጊዜ አይደለም። የአሜሪካ የውጭ ጉዳይ ሚኒስቴር በአንድ የውጭ ሀገር ላይ አቋም ሲይዝ ደግሞ ዩኒቨርሲቲዎች፣ የትምህርት ተቋማትና ሲቪክ ማህበረሰቡ እንዲተባበር ይደረጋል። በቅርቡ አንድ በፌስቡክ ይሰራ የነበረ የመረጃ ሳይንስ ባለሙያ በአሜሪካ የህግ አስፈጻሚ ምክር ቤት ቀርቦ የምስክርነት ቃሉን ሲሰጥ ፌስቡክ የሚጠቀመው ቀመር በኢትዮጵያ የዘር ግጭት እንዲቀሰቀስ ትልቅ አስተዋጽኦ እያደረገ ነው ብሎ ነበር። የማህበራዊ ሚዲያ ተቋማት ኢትዮጵያ ውስጥ ያለው ግጭት እንዲባባስ ምክንያት ሆነዋል ብለሽ ታስቢያለሽ? ፌስቡክና ትዊተር ትልቅ መድረክ እንደሆኑ አስባለሁ። እነዚህ መድረኮች ደግሞ ከፍተኛ ኃላፊነት አለባቸው። ሆኖም ፌስቡክም ይሁን ትዊተር ሆም ብለውም ይሁን ሳያውቁት የተወሰኑ ትርክቶች ወደ ጎን እንዲገፉ ማድረጋቸው በኢትዮጵያ ግጭት ውስጥ ያሉ የተለያዩ አመለካከቶች ሚዛናዊ በሆነ መልኩ እንዳይታዩ ሲያደርጉ እያየን ነው። ለምሳሌ ትግራይ ጀነሳይድ የተሰኘው የትዊተር ላይ ዘመቻ ሀሳቡን የሚደግፍ ትክክለኛ ማስረጃ ሳይኖረው እርስ በርስ የሚያጋጩ ትርክቶችን እያሰራጨ ለአንድ ዓመት ሲካሄድ ቆይቷል። ስለዚህ የማህበራዊ ሚዲያ ተቋማት አጠቃላይ ሁኔታውን መረዳት የሚችሉ ሰዎች እንዲኖሯቸው ጥረት ማድረግ አለባቸው። በእርግጥ ሆን ብለው የሚያደርጉት ነው ብዬ ማሰብ አልፈልግም። ግን አውቀውም ይሁን ሳያውቁ ግጭቶች እንዲባባሱ እያደረጉ ነው። እንግዲህ የትዊተር ዘመቻዎችን ካነሳሽ መጀመሪያ ላይ አንቺም ትግራይ ጄኖሳይድ የሚለው ዘመቻ አካል ነበርሽ። አሁን ደግሞ ኖ ሞር ወይም ይበቃል የሚለው እንቅስቃሴ ውስጥ ከፍተኛ ተሳትፎ እያደረግሽ ነው። ሁለቱም ዘመቻዎች በኢትዮጵያ እየተካሄደ ባለው ጦርነት ውስጥ ተሳትፎ ያላቸው የተለያዩ አመለካከቶችን ወይም ትርክቶችን የሚወክሉ ናቸውና አመለካከትሽን እንድትቀይር ያደረገች ነገር ምንድን ነው? ልክ ነሽ። ትግራይ ጀነሳይድ የሚለውን ዘመቻ ለተወሰነ ጊዜ ተቀላቅዬ ነበር። ነገር ግን በተወሰነ መልኩ እያመነታው ነበር። በዚያ ውስጥ የሲኤንኤን ዘገባዎችንና በአምነስቲ ስለ ጭፍጨፋ የወጡ ዘገባዎችን አጋርቻለሁ። ስሜታዊ ነበርኩ፣ ግን ደግሞ ጥያቄም ነበረኝ የዘር ጭፍጨፋ እየተካሄደ ነው የሚያስብል መረጃ አልነበረም ግን ምንድን ነው የሆነው መሰለሽ ጦርነቱ ሲጀመር አንድ የእኔ ቤተሰብ አባል ትግራይ ውስጥ ያለ ዩኒቨርሲቲ ለማገዝ ሄዶ እዚያው ነበርና በጣም ስሜታዊ ሆኜ ነው የተቀላቀልኩት ስለዚህ አስተያየቴ ከነበረኝ ፍርሃት የመነጨ ነበር በዚያም ላይ በጋዜጠኝነት ከልቤ ስለማምን እነ ኒውዮርክ ታይምስ እና አሶሽየትድ ፕሬስን የመሳሰሉ ሚዲያዎች ትክክለኛውን ነገር ለማሳየት እየጣሩ ነው ብዬ አምን ነበር። በእርግጥ ዙሪያ ገባውን ላይረዱ ይችላሉ፣ ግን ቢያንስ ጥሩ ጋዜጠኝነት ይሰራሉ ብዬ ነበር የማስበው። እንደ ጋዜጠኛም በሚዲያዎቹ ላይ እምነት ነበረኝ። ግን ዘገባዎቹ እርስ በርስ ሲጣረሱ ሳይ፣ እንደ ጋዜጠኛ እንዴት መዘገብ እንዳለበት እያወቅኩ ይወጡ የነበሩ እውነተኛ መረጃዎች ችላ ሲባሉ ማየቴ ጥያቄ ፈጠረብኝ። ስለዚህ ለእኔ የአመለካከት ለውጥ የፈጠረው በሚዲያ ተቋማት ውስጥ የሚሰሩ ባልደረቦቼ ስራቸውን በአግባቡ እየሰሩ እንዳልሆነ ማስተዋሌ እና እየተደረገ የነበረው ዘመቻ ሰብአዊነትን መሰረት ያደረገ አለመሆኑን መረዳቴ ነው። ከዚያ በተጨማሪ የቤተሰቤ አባል ከትግራይ ከወጣ በኋላና ከስሜታዊነት ወጥቼ ለስድስትና ሰባት ወራት መረጃዎችን ከሰበሰብኩ በኋላ እውነቱን ለመረዳት መቻሌ ነው። እነዚህ ያነሳናቸው በትዊተር ላይ የሚካሄዱት ዘመቻዎች በተለያየ ወቅት ትሬንድ ማድረግ ወይም ትልቅ መነጋገሪያ መሆን ችለው ነበር። በቅርቡ ግን ትዊተር ኢትዮጵያ ውስጥ ይህንን አገልግሎቱን እንዳቋረጠ አስታውቋል። ፌስቡክም እንዲሁ ጠቅላይ ሚኒስትር አብይ አህመድ የጻፉት ጽሁፍ ግጭት ቀስቃሽ ነው በሚል ከገጹ ላይ እንዲነሳ አድርጓል። የማህበራዊ ሚዲያ ተቋማቱ እየወሰዷቸው ያሉትን እነዚህን እርምጃዎች እንዴት ታያቸዋለሽ? ጥርጣሬ የሚፈጥር እርምጃ ነው። ኖሞር የተሰኘው ንቅናቄ ነው በድንገት በኢትዮጵያ መነጋገሪያ እንዳይሆን የተደረገው። ከዚያ በኬንያ መነጋገሪያ መሆን ሲጀምርም ከኬንያም እንዲነሳ ተደረገ። ከዚህ ጀርባ ያለው የሆነ ስልጣን ያለው ሰው ከትዊተር ጋር እየተነጋገረ እንደሆነ ኢትዮጵያን ለማፍረስ ዓላማ ያነገቡ ከባለስልጣን ጋር ግንኙነት ያላቸው ሰዎች ይሁኑ ወይም ራሱ ትዊተር ይሁን አላውቅም። ግን ትግራይ ጀኖሳይድ የሚለውን ንቅናቄ የሚከተሉ ኖሞር ግጭት ቀስቃሽ እንደሆነ አድርገው ሲጽፉ እናያለን። ይሄ የእነሱ ስልት ነው። ውስጡ ስለነበርኩ አውቀዋለሁ። እኔ ራሴ ብዙ ዛቻ ደርሶብኛል ጥያቄ በማንሳቴ ጦርነቱ ለምን ወደ ሌሎች ክልሎች ይዛመታል በማለቴና ግጭቱ ከትግራይ ከወጣ በኋላ ጦርነቱ ይቁም ለምን አንልም በማለቴ ከስራዬ እንድባረር ፊርማ አሰባስበውብኛል። አጠራጣሪ ቢሆንም ግን ሰዎች ኖሞር የሚለውን ሀሳብ ተቀብለውት ከማሰብም በላይ ስራ ላይ ያውለውታል። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። የማህበራዊ ሚዲያ ትስስር አገልግሎቶች ሀሰተኛ መረጃዎች፣ የጥላቻ ንግግሮችን እና ማህበረሰብን እርስ በርስ የሚያጋጩ ትርክቶችን በማሰራጨት ያላቸው ሚና ዙሪያ ከጋዜጠኛ ሄርሜላ አረጋዊ ጋር እያደረግን ያለውን ቆይታ ነው የምትከታተሉት። ወደ ውይይቱ እንመለስ። እንግዲህ አንቺ ጋዜጠኛ ነሽ። የተጣራና ተአማኒነት ያለው መረጃ ለሕዝብ የማድረስ ኃላፊነት ላለበት የሚዲያ ተቋም ትሰሪያለሽ። ግን ደግሞ ሆን ተብለውም ሆነ ባለማወቅ የሚሰራጩ መረጃዎች የሚዲያ ተቋማትን ተአማኒነታቸውን እንዲያጡ ሲያደርጓቸው ምን ይሰማሻል? ሀቅን መሰረት ያደረገ መረጃ ማድረስ በሚጠበቅባቸው ተቋማት ላይስ የሚያጠላው ጥላ ምን ይመስላል? እጅግ የሚያስቆጣና ተስፋ የሚያስቆርጥ ነው። ምክንያቱም የብዙ ሰው ሕይወት እዚህ ላይ መሠረት ያደርጋል። አሁንም በትክክል እስከተሠራ ድረስ በጋዜጠኝነት አምናለሁ። ግን ድምጼን በዚህ መልኩ ማሰማት የጀመርኩት ትግራይ ጄኖሳይድን የሚደግፉ አቀንቃኞች ድምጼን ለማፈን ያደረጉት ጥረት ስለገፋኝ ነው። እኔ በዚህ መልኩ ሊያስፈራሩኝና ሊገፉኝ ከቻሉ ሌሎች የትግራይ ተወላጅ የሆኑ ኢትዮጵያውያን ሀሳባቸውን ለመግለጽ እንዴት ሊፈሩ እንደሚችሉ ማሰብ ይከብደኛል። ስለዚህ ወጥቼ ሰዎችን ማሸማቀቅ እንደማይሰራ ማሳየት ፈለግኩ። በዚህ መልኩ እውነቱ እንዲወጣ በማድረግም ብዙ ኢትዮጵያውያን ረድተውኛል። ቀደም ሲል እንዳለው እንግዲህ አንቺ ጋዜጠኛ ነሽ፣ አሁን ደግሞ በተለይ ኢትዮጵያን በሚመለከቱ ጉዳዮች ውስጥ አቀንቃኝ ሆነሽ እየተሳተፍሽ ነው። ሁለቱን እንዴት ነው አብረሽ የምታስኪጁ? በጋዜጠኝነት ሙያሽ ላይስ ተጽዕኖ የለውም? ተጽዕኖ የለውም። እንዲያውም በጋዜጠኝነትና በአቀንቃኝነት መካከል ትልቅ ልዩነት አለ የሚለው የተሳሳተ አስተሳሰብ ይመስለኛል። ብዙ ጊዜ ሰዎች የሆነን ሀሳብ አቀንቃኝነት ነው የሚሉት ድምፅ ያላቸውን ጋዜጠኞች ለማስፈራራት ሲፈልጉ ነው። የምታቀነቅኝው ነገር እውነት ላይ መሰረት እስካደረገ ድረስ በምታወሪው ጉዳይ ላይ ጥልቅ ስሜት ያለሽ ጋዜጠኛ ነሽ ማለት ነው። እኔ ለምሳሌ ኖ ሞር በተሰኘው ንቅናቄ ውስጥ እሳተፋለሁ። ያ ግን በጋዜጠኝነት ሙያዬ የምሰራውን ነገር ያሳንሰዋል ብዬ አላስብም። እንዲያውም ወደፊት ጋዜጠኝነት እንደ በፊቱ በጥንቃቄ መሀል ላይ ለመራመድ የሚሞክርና ለጨቋኞች የበለጠ ድምፅ የሚሰጥ ሳይሆን ይህንን እየመሰለ የሚሄድ ይመስለኛል። ወደ ማህበራዊ ሚዲያው እንመለስና ብዙ ባለሙያዎች እነዚህ የድረ ገጽ ላይ ትስስር መድረኮች ቁጣ ቀስቃሽ መልእክቶችንና ትርክቶችን ማስተላለፊያ እንዲሁም ዘርን መሰረት ያደረጉ የቡድን ጸቦችን ማነሳሻ እየሆኑ እንደሆነ እየገለጹ ይከራከራሉ። ይሄ በኢትዮጵያ ብቻ ሳይሆን በዓለም ዙሪያ እንደ ሜንማር፣ ደቡብ ሱዳን እንዲሁም እስራኤልና ፍልስጤም የሚመሳሰሉ ሀገራት ላይም እየታየ ነው። የማህበራዊ ትስስር ገጾች ግጭቶችን ለማባባሻነት መጠቀሚያ እንዳይሆኑ ማድረግ ይቻላል። ይሄ በዋናነት በየሀገሩ ያለውን አጠቃላይ አውድ ተረድተው መድረኮቻቸውን ለመቆጣጠር የሚረዳቸው ብዝሃነት በውስጣቸው መያዛቸውን ማረጋገጥ አለባቸው ወደሚለው ሀሳብ ይወስደናል። ለምሳሌ ሲኤንኤንም አልጀዚራም በመላው ዓለም ያለውን ሁኔታ የሚዘግቡት ባሏቸው ጥቂት ባለሙያዎች ነው። ቢፈልጉም እንኳን ባሏቸው ጥቂት ባለሙያዎች ሁሉም አገር ላይ እየሆነ ያለውን ሙሉ ለሙሉ ሊያውቁ አይችሉም። በፌስቡክና ትዊተርም ያለው ሁኔታም ተመሳሳይ ነው። በጣም ብዙ ሀገሮች አሉ። እነሱ ደግሞ ጥቂት ባለሙያ ነው ያላቸው። ጥያቄው በሁሉም ሀገሮች የተሟላ ሚዛናዊ መረጃ የሚሰጧቸው በቂ ሰዎች አሏቸው ወይስ አንድ ለሆነ ታጣቂ ቡድን እየወገነ ነገር ግን ሰብአዊ ጉዳይ የሚያሳስበው መስሎ የሚሰራ ሱዳናዊ ወይም ኢትዮጵያዊ ነው ያላቸው የሚለው ነው። ስለዚህ ማህበራዊ ሚዲያዎቹም አውቀውም ይሁን ሳያውቁ አገልግሎት በሚሰጡባቸው ሀገሮች ግጭት ቀስቃሽ እንዳይሆኑ የዚያን ሀገር ሁኔታ በትክክል ለመረዳት የሚያስችላቸው መዋዕለ ነዋይ ማፍሰስ ይኖርባቸዋል እንግዲህ አሁን ባለንበት ነባራዊ ሁኔታ ግን በኢትዮጵያ እንደሚታየው በማህበራዊ ሚዲያዎች ላይ ትርክቶችን ለመቆጣጠር የሚደረጉ ጥረቶች እንደቀጠሉ ናቸው የሚዲያዎቹ አሰራርም ሰዎች በቀላሉ ወደ አንድ አቅጣጫ እንዲያዩ ማየትና መስማት የሚፈልጉትን ብቻ እንዲከተሉ እድሉን ይሰጣቸዋል ስለዚህ ሰዎች የሚያገኙትን መረጃ ከመቀበላቸው በፊት ትክክለኛ መሆኑን ለማረጋገጥ ምን ማድረግ አለባቸው ሀሰተኛ መረጃዎችንስ እንዴት መለየት ይችላሉ በጣም ጥሩ ጥያቄ ነው። በመጀመሪያ ደረጃ መረጃን ለማጣራት ሰዎች ፍላጎቱና ጊዜው ሊኖራቸው ይገባል። ለአንዳንድ ሰዎች ያንን ማድረግ ትልቅ ስራ የሚሆንባቸው ይመስለኛል። ለምሳሌ እኔ ያደረግኩት ምንድን ነው? ዜናዎችን እከታተልና የተለያዩ ተቋማት የሚሏቸውን ነገሮች ይዤ በሚጻረሩ ሀሳቦች ዙሪያ እጠይቃለሁ። መንግስት ወደ ትግራይ እርዳታ እንዳይገባ አግደዋል ይላሉ፣ ከዚያ ደግሞ ከሐምሌ ጀምሮ የገቡ የእርዳታ መኪናዎች ተመልሰው አልወጡም የሚል አለ። የዛኔ ከስሜታዊነት ወጥተን መጠየቅ ይኖርብናል። እርስ በርሳቸው የሚጣረሱ ነገሮችን ማስተዋል አለብን። ከዚያ ቀዳዳዎቹን ማግኘትና ለቀዳዳዎቹ መልስ የሚሰጡ መረጃዎችን ማግኘት ነው። ለኢትዮጵያ ቢሆን ብለሽ ተስፋ የምታደርጊው ምንድን ነው? ኢትዮጵያ አሁን ካለችበት የፖለቲካ ቀውስ በምን መልኩ መውጣት ትችላለች? ኢትዮጵያ ከዚህ ሁኔታ ትወጣለች። ምክንያቱም ሌሎች ማህበረሰቦችም ይሄ የኢትዮጵያ ብቻ ችግር እንዳልሆነ እየተረዱት ነው። ለምሳሌ ባለፈው ሳምንት እሁድ በአሜሪካ የተካሄደው የተቃውሞ ሰልፍ አንሰር በተሰኘ ለረጅም ጊዜ ጦርነትንና ኢምፔሪያሊዝምን የሚቃወም ጥምረት ድጋፍ ተደርጎለታል። ይህን እንደ ኢትዮጵያ ታሪክ ብቻ አድርገው አይቆጥሩትም። ጉዳዩ እንደ ሄይቲ የመሳሰሉ ስለ ሀገራቸው ሀሰተኛ ትርክቶች ሲነገር ሀገራቸውን ለማስተካከል በመጣራቸው ለኢኮኖሚ ማዕቀብ መዳረግ ምን እንደሚመስል የሚያውቁ ማህበረሰቦችንም ነክቷል። እኔ በበኩሌ መቀየር አለበት የምለው አንድ ማህበረሰብ ስለ ራሱ ጉዳይ ብቻ ተቃውሞ የሚወጣበትን ሁኔታ ነው። አንድ ጠንካራና ጥሩና እውነቱ ምን እንደሚመስል የሚናገር ሚዲያ ካለ፣ ሌሎችም ማህበረሰቦች እኛም ከእናንተ ጋር ነን ብለው ይመጣሉ። ስለዚህ ቀስ በቀስ ነገሮች ለኢትዮጵያ ጥሩ እየሆኑ ይሄዳሉ። የተመረጠ መንግስት አለ። ትክክለኛውን ነገር ማድረግ የሚፈልጉ ብዙ ሰዎች አሉ። ወደፊት ቀጣዩ ትውልድ ስለ ዘር መነጋገሩን ያቆማል ብዬ ተስፋ አድርጋለሁ። እጅግ አሰልቺ ነገር ነው። ማንም ለዚያ ደንታ የለውም። ለእኛ ምንም አይጠቅመንም። ጥቁር መሆናችን ራሱ ምንም ትርጉም የለውም። ዋናው ነገር የጋራ የምንግባባባቸው እሴቶች አሉን ወይ ነው። በምንኖርባት ዓለም ላይ ከማን ጋር ጓደኛ ነን፣ ማነው አጋራችን፣ ከማን ጋር ነው የምንሰራው የሚለውን ለመለየት ያንን መሰረት ካደረግን አለም የተሻለች ቦታ ትሆናለች ብዬ አስባለሁ። ሄርሜላ፣ በኢትዮጵያ ወቅታዊ ጉዳይ ዙሪያ ለመነጋገር ከጣቢያችን ጋር ላደረግሽ ቆይታ በጣም አመሰግናለሁ። እኔም አመሰግናለሁ። ከጋዜጠኛና ማህበራዊ አንቂ ሄርሜላ አረጋዊ ጋር የነበረንን ቆይታን የተከታተላችሁት። በቀጣዩ ሙዚቃ እረፍት አድርገን ስንመለስ ሐኪሞች ለኢትዮጵያ የተሰኘ አንድ እንቅስቃሴ እናስተዋውቃችኋለን። አብራችሁን ቆዩ። I'm a ፎር ኢትዮጵያ ወይም ሐኪሞች ለኢትዮጵያ የኢትዮጵያ ውስጥ ጦርነት በጤና አገልግሎት ላይ የፈጠረውን ፈተና ለመቅረፍ ያለመ አዲስ አውታር ነው። አውታሩ ኢትዮጵያ ውስጥ እንደ ከኢትዮጵያ ውጭ ያሉ የጤና ባለሙያዎች በቁሳቁስና በሙያ ለችግር የተዳረጉ ዜጎችን ይረዱ ዘንድ የመገናኛ መላ ሆኖ በማገልገል ላይ ይገኛል። ከዚህ አውታር መስራቾች አንዷ በሕፃንነቷ ወደ ዩናይትድ ስቴትስ የመጣችው በአሁኑ ጊዜ በኒውዮርክ ሆስፒታል የቀዶ ጥገና ባለሙያ የሆነችውና በካንሰር ሕመም ዙሪያ ተመራማሪዋ ዶክተር ምስክር አባተ ናት። ሀብታሙ ስዩም ስለ አውታሩ የእስካሁን እንቅስቃሴ እና ግብ የበለጠ ለማወቅ ዶክተር ምስክርን በስልክ አግኝቷታል። ይሄ እንቅስቃሴ እኔ ከዶክተር ፍጹም ጥላሁን የኪድኒ ዶክተር ነው፣ ከሱ ጋር አና ከሰናይት ቢጠው የጤና ወግ የሚሰሩ ከነሱ ጋር አብረን የጀመርነው ነው እና ለህክምና ወርከርስ አንድነት የሚፈጥር አይነት ለመሆን ከዛ ደግሞ ሁሉም ሰው በጋራ እንዲሰራ የሚያደረግ ሙቭመንት ነው እና ለዛ ዌብሳይት ሰርተን ሁሉም በጋራ እንዲሰራ ተደጋጋሚ ነገር እንዳይኖር የሚያስፈልገው ኢንፎርሜሽን በቀላል እንዲገኝ ብለን በሶስት ኤሪያ ሜዲካል ሰፕላይ የሆስፒታል እቃዎች፣ የብር ፈንድሬዝ የሚያደርግ ሰዎች እና ቮለንቲር የሚያደርጉ ሰዎችን አንድ ቦታ ሄደው እሱን ሁሉ እንዲያገኙ አንድ ፕላትፎርም በዌብሳይታችን ይሰራል። ምን ያክል ሰዎች ናቸው በዚህ እንቅስቃሴ ውስጥ የተካተቱት? አሁን እኛ የጀመርነው ይህን እንቅስቃሴ አርብ ነው እና አርብ ለታ ከከፈትነው በኋላ ከዶክተር ሊያ ታደሰ ሚኒስትሪ ጋር ሚቲንግ ነበረን እና ከዛ በኋላ ላንች አረግን፣ አን ትዊተር፣ አን ፌስቡክ ከዛ ብዙ ሰዎች ኦልረዲ እየተጠቀሙ እየሞሉ ነው እና በዋናው በዌብሳይታችን ብዙ አይነት ስራ መስራት ይችላሉ። እቃ ዶኔት ማድረግ የሚፈልጉ ቤክን ሳይን አፕ፣ ትራንስፖርትን ማድረግ የሚችሉ ሰዎች ሳይን አፕ ማድረግ ይችላሉ እና እነሱን ማገናኘት ነው። እና ለትራንስፖርት ራሱ ብዙ ሰዎች ሳይን አፕ አድርገዋል። ትዊተር ላይም ብዙ ሰዎች ሳይን አፕ አድርገዋል እና በቃ ኢንፎርሜሽን በቀላል እንዲገኝ ሰው መርዳት የሚፈልግ ሰው የሚረዳውን እድል በቀላሉ እንዲያገኝ የጀመርነው ስራ ነው። እነዚህ በልግስና የሚገኙ እቃዎች እንዲሁም ደግሞ በበጎ ፈቃደኝነት አገልግሎታቸውን ለመስጠት የሚፈልጉ ሰዎች በየትኛው የኢትዮጵያ አካባቢ ነው አገልግሎት እንዲሰጡ የምትፈልጉት? አሁን ተለያዩ ግሩፖች ነው የምንሰራው ለ ቮለንቲር የሚያደርጉ ሰዎች ይሄ ጌት ፋክት ኢቲ የሚባል ግሩፕ አለ። ከእነሱ አሁን ጎንደር ሆስፒታል ጋር የሆነ ግንኙነት አላቸው። ና ቮለንቲሮች በእነሱ በኩል ሄደው ኦርጋናይዝ አድርገው እዛ እንዲሄዱ እያዘጋጁ ነው። ከዛ በኋላ ደግሞ ኢትዮጵያን መሪኮ አሶሲዬሽን እና ሚኒስትሪ ኦፍ ሄልት ለቮለንቲር የሚጠይቅ ፎርም አለ። ና እሱ ወደዛም እየወሰድ ናቸው ነው። ከዛ በኋላ ደግሞ ኦርጋናይዝ ሽኖቹ ይሄ ኢንተርና ዲስፕላይስድ ፒፕ ለእነሱም ሕክምና የሚረዳ ኦርጋናይዜሽን እየፈለግን ነው። ሰው መርዳት የሚፈልግ ሰው እዛ እንዲሄድ ብላል። ስለዚህ ትኩረታችሁ ከመኖሪያ ቦታቸው የተፈናቀሉ ሰዎችን በመጀመሪያ መርዳትና እንዲሁም ደግሞ ጦርነት ወይም ግጭት ባለባቸው ቦታዎች የህክምና አገልግሎቶችን ማድረስ መሰለኝ፣ እንደዚያ ነው። ዶክተር ምስክር፣ አዎ። እና እኛ ግን እንደዚህ አይነት ያሉ ግሩፖችን በስነስርዓት አድቮኬት ለማድረግ ነው። እንደዚያ ኤግዚስት የሚያደርጉት ግሩፖችን ሰዎች ብዙ ጊዜ አያውቁም። አሁን እኔ እዚህ እያለሁ ቮለንቲር ማድረግ ፈልጌ የት እንደማድረግ በየት በኩል እንደምገባ ምናምን አላውቅም ነበርና እንደኔ አይነት ላሉ ሰዎች እድሉን በደንብ እንዲያውቁ ለማድረግ ብለን ነው ይሄም ዌብሳይትና ፕላትፎርም የከፈት ነው። እንግዲህ ኢትዮጵያ የራሷ የጤና ስርዓት ያላት ሀገር ናት። በርካታ ሐኪሞች በርካታ ነርሶች በሀገሪቱ ውስጥ አሉ። ለምንድን ነው የእናንተ እንቅስቃሴ አስፈላጊ ሆኖ በተጨማሪነት እናንተን የመሰ ሉ በሌሎች ሀገሮች ውስጥ በስራ ላይ ያሉ ትውልደ ኢትዮጵያውያን በመሰል እንቅስቃሴዎች ውስጥ መሳተፋቸው አስፈላጊ የሆነበት ምክንያቱ ምንድን ነው? ይሄ ለእኛ ብቻ አይደለም፣ ለዳያስፖራ ብቻ አይደለም፣ ኢትዮጵያ ውስጥም ላሉ ነው። ኢትዮጵያ ውስጥ ያሉ ዶክተሮች ብዙ፣ ትዊተር ላይ ያሉ፣ ሶሻል ሚዲያ ያሉ፣ ዌብሳይት አክሰስ ይኖራቸዋል እና እነሱም እንዲያውቁ ለሁሉም የተዘጋጀ ነው። የእኛ ኢምፖርታንሱ በቃ በዚህ ዓለም ውስጥ ነው የሚነገረው። ስለ ኢትዮጵያ የሚባለው ሴት ስለ ኢትዮጵያ ብዙ አይነት ነገር ይባላል። እና እኛ አንድነታችንን አሳይተን ሁሉም ኢትዮጵያዊ ራሳችንን የእኛን ወንድሞች የእኛን እህቶች አብረን እናገዛለን። ሁለት ሁላችንም ተባብረን የሚል መሴጅ አለም እንዲያውቅ ቢያዊ አንድ ላይ ሲሆን በጣም ኢምፖርታንት ነው ብዬ አስባለሁ። በርካታ ወጣት አድማጮቻችንም በመላ ኢትዮጵያ በመላ አለም እያዳመጡን ስለሆነ ከእናንተ ስራ ጋር በተገናኘ ወይም በአጠቃላይ የሰባዊ አገልግሎትን በተመለከተ የምታስተላልፊው መልዕክት ካለ ድሉ ልስትሽ ዶክተር ምስክር እሺ ቴንክ ዩ አይ ማስተላለፈው እኔ በጣም ኢንስፓየርድ ሆኛለሁ። ብዙ ሰው እየሰራ ነው፣ ብዙ ሰው በቃ የሚችሉትን ሁሉ እየሰሩ ነው። እሱን እሱን ካየው በኋላ ነው አንድ ቦታ ላይ ሁሉም ሰው መርዳት በጣም ስለሚፈልግ መርዳት የሚፈልገው ለሚፈልገው ሰው ለማቅለል ነው እንጂ ይሄ የተለየ ስራ አይደለም። ኢትዮጵያዊ በመሆኔ ደግሞ በጣም ፕራውድ ነኝ። እና መጥፎ እና ከባድ ጊዜ ቢሆንም ግን ከሁሉም የሚሰራው ነገር ሁሉ በጣም ኢንስፓየሪንግ ነው እና በጣም አመሰግናለሁ። Deus. ለምሽት የያዝናቸው ዝግጅቶች ተጠናቀቁ። አብረናቸው ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማረ እና እኔም ሳስተናግዳችሁ ያመሸት ስመኝሽ የቆየ ነበር። ነገ በሌሎች ቅንብሮች እንጠብቃችኋለን። የነገ ሰይ በለን መልካም ምሽት ሲበዛከልኩ ሩቀ እንደሚያይ